በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ የተባለው የፖለቲካ ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ በነሐሴ ወር ለማካሄድ አቅዶት የነበረውን ምርጫ እንዲራዘም መጠየቁን እንደማይቀበለው ገልጿል። ምርጫው በፌዴራል ደረጃ የማይካሄድ ከሆነ ክልሉ ምርጫውን እንዲያካሄድ ባወጣው መግለጫም ጠይቋል። ይህንንም መግለጫ ተከትሎ ከህወሓት ባገኘነው አስተያየት የ2012 የምርጫ መራዘም ጥያቄ በምርጫ ቦርድ የወጣው መግለጫ ጊዜውን ያልጠበቀና ብዙ ጥናት ያልተካሄደበት ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የኮሮና ቫይረስ ስርጭት እጅግ በሚያሳስብ ደረጃ ላይ እያለ እና የትግራይ ክልል መንግስትም ይህንን ከግንዛቤ ውስጥ አስገብቶ የአስቸኳይ ጊዜ አዋጅ አውጆ እያለ ጊዜው አይደለም ማለት እርስ በርሱ የሚጣረስ ነው ሲል ምላሽ ሰጥቷል። ሙልጌታ ጽብሃ ዝርዝር አለው። በትግራይ ክልል የሚንቀሳቀሰው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ በትናንትናው እለት ባወጣው መግለጫ ነሐሴ 23 2012 ዓመተ ምህረት ይካሄዳል ተብሎ የነበረውን ሀገር አቀፍ ምርጫ እንዲራዘም የኢትዮጵያ ምርጫ ቦርድ ያወጣው መግለጫ አንቀበለውም ብለዋል። ል የህገ መንግስት ጥሰት ብቻ ሳይሆን የብሔር ብሔረሰቦች የራስን እድል በራስ የመወሰን መብት የሚጥስና የሚያገናኛቸው የፌዴራሊዝም ስርዓትም የሚያቋርጥ ነው ሲል መገ እንደገለጫው አስታውቋል። የምርጫ ቦርድ ይህ ህገ መንግስታዊ በሆነና ባልተሰጠው ስልጣን የምርጫ ጊዜ ማራዘም አይችልም ብለዋል። ሳልሳይወያንም በሀገሪቱ ህገ መንግስት የተመረጠ መንግስት አምስት አመታት የስልጣን ጊዜ እንዳለው በሚደነግገው መሰረት ምርጫ ቦርድ ሊያራዝመው አይችልም ሲል ገልጿል። ቦርዱ እንደ አዲስ ከተዋቀረ ጀምሮ ምርጫ ለማካሄድ ቁርጠኛ የሆነ ስራ አፈጻጸም አልነበረውም ያለው በመግለጫው ምርጫው መራዘሙ ከመስከረም 2013 ጀምሮ የኢትዮጵያ ህጋዊ መንግስት ስለማይኖር ውሳኔው አንቀበለውም ብሏል። ሳልሳይ ወያነ ትግራይ በመግለጫው የትግራይ ክልል መንግስትም ህጋዊ ቅቡልነት ስለማይኖረው በክልሉ የራሱ ምርጫ ለማካሄድ ዝግጅት እንዲያደርግ ጥሪ አቅርቧል። በጉዳዩ ላይ የትግራይ ክልል መንግስት ገዢ ፓርቲ ህወሀት አቋም ለፓርቲው የማዕከላዊ ኮሚቴ አባልና በህወሀት ጽሕፈት ቤት የገጠር አደረጃጀት ኃላፊ አቶ ነጋሰፋ ህወሀት ካለፈው ዓመት ጀምሮ ምርጫው እንዳይካሄድ የሚያደናቅፉ እንዳሉ አምኖ እየገለጸ ነበር ብለዋል። ሀገራዊ የህዝብና የቤት ቆጠራ መራዘሙ ተከትሎ ምርጫው ላይካሄድ ይችላል በማለት ፓርቲያቸው ቀድሞ እንደተወያየበትም አንስተዋል። ባለፈው ህዳር ወር ምርጫ በሀገር አቀፍ ደረጃ የማይካሄድ ከሆነ በክልል ደረጃ ማካሄድ እንዳለብን እንደ ፓርቲ አቅጣጫ አስቀምጠናል ብለዋል። አቶ ነጋም መረጻት እዚ ተኻይዱ ድሕሪ መስከረም 2013 ሕጋዊ መንግስት ዘይህሉን ምርጫ ካልተካሄደ ከ2013 መስከረም በኋላ ህጋዊ መንግስት አይነ። የፌዴራል ብቻ ሳይሆን የትግራይም ህጋዊ አይሆንም። በቅድሚያ መስራት ያለብን በሀገር አቀፍ ደረጃ ምርጫ እንዲካሄድ ብዙ ገፍተን የውጭ ኃይሎችም ባደረጉት ግፊት ምርጫው እናካሄዳለን ወደሚል መንግስት መጣ። እኛም ተቀብለን መሄድ ጀመርን። ነገር ግን ካለው የመንግስት አካሄድ ምርጫው የማይካሄድበት እድል ሰፊ እንደሆነ ተገንዝበን ምርጫ የማይካሄድ ከሆነ እንደ ትግራይ ምርጫ ማካሄድ አለብን። ዲፋክቶ ስቴት ተብሎ ከዚህ በፊት ተቀምጦ የነበረውም ከዚህ ጋር ተያይዞ ነው። ይህንንም በወይን መጽሔት አሳትመን ካድሬዎች እንዲወያዩበት አድርገናል። የሚፈልገውም ገዝቶ አንብቦታል። ምርጫ ለማካሄድም ምን መደረግ አለበት? የክልሉ ምክር ቤት የምርጫ ኮሚሽን መቋቋም አለበት ተብሎ አስፈላጊ ጥናቶች እየተካሄዱ ነበር ነው ያሉት። የኢትዮጵያ ምርጫ ቦርድ ነሐሴ ሀያ ሶስት ሁለት ሺ አስራ ሁለት አመተ ምረት ምርጫ ለማካሄድ ጊዜ ሰሌዳ አውጥቶ መንቀሳቀስ ጀምሮ ነበር። ነገር ግን በኮሮና ወረርሽኝ ምክንያት ምርጫው እንዲራዘም ተወስኗል። ይህ ውሳኔ ያልበሰለ እንዲሁም ገና የወረርሽኙ ደረጃ ሳይታወቅ የተካሄደ ነው ብለዋል። አቶ ነጋ ሰፋም ኢትዮጵያ ጠቅላይ ሚኒስተር በኢትዮጵያ አንድ ጃፓናዊ በኮሮና ቫይረስ መያዙን ሲታወቅ ጠቅላይ ሚኒስትሩ መግለጫ ሲሰጥ ስለሌሎች ሌሎች የመከላከል ስራ ህዝቦ ከዚህ ወረርሽኝ ለማዳን መንግስት የሚከተለውን አቅጣጫ ከማስቀመጡ በፊት ስለ ምርጫ ነው የተናገረው። የምርጫ ጉዳይ የምርጫ ቦርድ ያየዋል አይቶም ውሳኔ ያስተላልፋል ብለዋል። ምርጫው እንደማይፈልጉት ማሳያ ነው። ምርጫ ቦርድም ብዙ ሳይቆይ ምርጫው እንዲራዘም ወስኗል። ስለዚህ ትክክል አይደለም፣ መራዘም አይገባውም። ህመሙ በወረርሽኝ መልክ የሚሰራጭ ነው፣ ሁላችንም ትኩረት ልናደርግለት የሚገባ ነው። ነገር ግን ውሳኔው ብዙ ያልበሰለ ሁኔታውን በማገናዘብ የተወሰነ አይደለም። ምርጫ የማይካሄድ ከሆነ መንግስት ቅቡልነት የለውም። ስለዚህ እንደ ፓርቲ በጉዳዩ ላይ እየተወያየንበት ነው ነው ያሉት። በቀጣይ የፓርቲያቸው ውሳኔ ከአሁን በፊት በክልል ደረጃ ምርጫ ማካሄድ አለብን ተብሎ የነበረው ሊሆን እንደሚችል አቶ ነጋ አመላክቷል። የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በቦርዱ ላይ ስለተሰነዘሩ ትችቶች፣ ምርጫ ቦርዱ ከስልጣኑ ውጭ ምርጫ እንዲራዘም አልወሰንም፣ በተገለጸው የጊዜ ሰሌዳ ምርጫውን ማካሄድ እንደማይችል ነው ያሳወቀው ብለዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን አላራዘምም። ምርጫ አራዝመናል የሚል ቃል አልተጠቀምንም። ያራዘምንበት ቀን ይሄ ነው ብለን ቀን አልቆረጥንም። ያልነው ምንድን ነው፣ አሁን ባለው ሁኔታ በሰጠነው ጊዜ ከሰሌዳ ውስጥ ምርጫውን ማካሄድ ስለማንችል አለመቻላችንን አሳውቀን፣ ችግሮቹን ዘትር ጠቅሰን ለሚመለከተው አካል ካላል ነው። ስለዚህ ምርጫ ቦርድ ምርጫውን አራዝመዋል የሚባለው ሲጀምር ሀሳቡ ራሱ የተሳሳተ ነው። አራዝመናል ይሄ ነው ሌላ ቀን ቆርጠን ከህገ መንግስት ተጠቀሰው ቀን ውጭ አልሄድንም። ስለዚህ ያደረግነው ምንድን ነው ባለው ከአቅም በላይ በሆነ ችግር የተነሳ እኛ በኛ በኩል ማካሄድ ስለማንችል ማንችልበት ምክንያት ዘርዝረን አለመቻላችንን ብቻ ነው የገለጽ ነው። ውሳኔው ጊዜው ያልጠበቀና የቫይረሱ ወረርሽኝ በሀገሪቱ ያለበት ደረጃ በደንብ ሳይጠና ነው ለሚለው ምላሽ ሲሰጡ ወይዘሪት ሶሊያንም በሀገሪቱ ይሁን በዓለም አቀፍ ደረጃ ወረርሽኙ አሳሳቢ ደረጃ እንዳለ ይታወቃል ብለው ራሱ የትግራይ ክልል መንግስት የሚመራው ፓርቲ ህወሓት የቫይረሱ ወረርሽኝ አሳሳቢነት ተረድቶ አስቸኳይ ጊዜ አዋጅ ባወጀበት ጊዜ ይህንን አስተ መስጠቱ እርስ በራሱ የሚጣረስ ነው በማለት ገልጸዋል። የቦርዱ መራዘሚያ ቀድሞ የወሰነው ጊዜን የጠበቀ አይደለም ለሚለው አይ ቲንክ በጣም በግልጽ ትግራይ ክልል በህወሓት ነው የሚመራው። አስቸኳይ ጊዜ አዋጅ አውጇል። ራሱ ይህን አስቸኳይ ጊዜ አዋጅ ሲያወጅ የችግሩን አስቸጋሪነትና በጣም ጥልቅነት ተረድቶ ነው። ክልሎች የወሰዷቸው እርምጃዎች አንደኛው ይህን ምሳሌኛ ስንወስድን ግብአት ከሆነው መካከል በየተለያየ ሁኔታ ትግራይ አስቸኳይ ጊዜ አዋጅ ሌሎች ከተሞቻቸውን መዝጋት እንቅስቃሴዎችን ዎችን የተዘጉበት መንገዶች ማይፈቀዱበት ከተሞች ራሳቸው አሁን ከቤት ቤት መውጣት ተከልክሎ ሎክዳውን የሆኑበት ሁኔታ ነው ያለው። በዚህ ሁኔታ ውስጥ የምርጫ ዝግጅት ማካሄድ በጣም አስቸጋሪ ነው። ስለዚህ በተለይ ከህወሓት በኩል በአንድ በኩል የሚያስተዳድረው ክልሎች የአስቸኳይ ጊዜ አዋጅ አውጆ መሰብሰብ እና ካፌዎች ውስጥ እኳን መገኘት እየተከለከለ በሌላ በኩል ይህ ምሳሌ ለመወሰን በጣም ጊዜው ገና ነው ብሎ ማለት እርስ በርሱ የሚጋጭ ነው የሚመስለው። እንዲሁም ቦርዱ በቁርጠኝነት ስራው በአግባቡ እየሰራ አልነበረም ለሚለው በጊዜ ሰሌዳ በተቀመጠው መሰረት እየፈጸምን ነበር ብለዋል። የምርጫ ካርታ ይፋ ተደርጓል። የተለያዩ ጽህፈት ቤቶችም ተከፍቷል። አርባ ሺህ የሚያህሉ ምርጫ አስፈጻሚዎችም እየተመለመሉ ነበር በማለት ተናግሯል። በቦርዱ የስራ መዘግየት ምክንያት የተራዘመ የስራ እንቅስቃሴ የለም በማለትም ወይዘሪት ሶሊያና ገልጸዋል።